ዓለም አቀፉ አድቬንቲስት ሬዲዮ የአማርኛ ስርጭት ክፍል ነው። በዚህ ሰዓት ከአድማጮቻችን የቀረቡልንን ጥያቄዎች እና መልሶቻቸውን ይዘን ቀርበናል። እንግዲህ ላላችሁ መንፈሳዊ ጥያቄ ሁሉ በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910 82 81 82 ላይ ብትልኩልን ለሚኖራችሁ መንፈሳዊ ጥያቄ በበኩላችን በቂ ዝግጅት አድርገን መልስ ለመስጠት ደግሞ እንደምንመጣ ልንገልጽላችሁ እንወዳለን። በመቀጠል በዛሬው ዕለት ወንድማችን ደቻሳ ሞ ወንድማችን ደቻሳ ሞአ ከምዕራብ ወለጋ ከጌዳ አያና የላከልንን ጥያቄዎች መሰረት በማድረግ ለዛሬው ከመጽሐፍ ቅዱስ የቀረቡትን ጥያቄዎች መልስ ለመስጠት እንሞክራለን። በሚኖረን ጊዜ የእግዚአብሔር ጸጋና ምሕረት ከሁላች ጋር ይሆን ዘንድ አጭር ጸሎት በማድረግ ወደ ጥያቄዎቹ እናመራለን። እናመሰግናለን። የሰማይ አባትና መድኃኒት ሆይ፣ አንተ ጥበብን የምትገልጽ ማስተዋልን የምትሰጥ አምላክ ስለሆንክ እናመሰግናሃለን። የጥያቄዎች ሁሉ መልስ አንተ ስለሆንክ ክብር ምስጋና ለአንተ ይሆን። አሁንም ደግሞ በሚኖረን ጊዜ አብረኸን እንድትሆን ለምናሃለን። ጊዜያችንን ተረከብ። በክርስቶስ ኢየሱስ ስም አሜን። እንግዲህ ወንድማችን ደቻሳ ሞአ ከምዕራብ ሸዋ ወደ አምስት የሚጠጉ ጥያቄዎችን አቅርቦልናል። ለዛሬ እስከ ቻልነው ነው ድረስ ከጥያቄዎቹ መልስ ስለ ጥያቄዎቹ መልስ እንሰጣለን። የመጀመሪያው ጥያቄ በጣም በጣም ደስ የሚል ጥያቄ ነው። በኤፌሶን ምዕራፍ ሁለት ቁጥር 8 እና በያዕቆብ ምዕራፍ ሁለት ቁጥር 24 መካከል ያሉት ያለውን ልዩነትና አንድነት አስረዱኝ የሚል ነው። እንግዲህ ጥቅሶቹን በማንበብ ወደ መልሱ እናመራለን። የመጀመሪያው ጥቅስ ምንድን ነው? የኤፌሶን ምዕራፍ ሁለት ላይ የተጠቀሰው ነው። በኤፌሶን ምዕራፍ ሁለት ቁጥር ስምንት ላይ እንደዚህ ይነበባል። ጸጋው በእምነት አድኖናልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንት አይደለም። ዘጠኝን ጨምሬ ሳነበው ማንም እንዳይመካ ከስራም አይደለም ይላል። እንግዲህ ይህንን ጥቅስና እንደገና በያዕቆብ መጽሐፍ ላይ ደግሞ በያዕቆብ መልእክት ላይ በያዕቆብ መልእክት ምዕራፍ ሁለት ቁጥር ሀያ አራት ላይ ደግሞ የተጠቀሱት የተጠቀሰውን ጥቅስ አንድነታቸውና ልዩነታቸውን አስረዱኝ የሚል ነው። ስለዚህ ያዕቆብ ምዕራፍ ሁለት ቁጥር 24 ላይ ሄደን ደግሞ በምናነብበት ጊዜ እንደዚህ ይነበባል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። እንግዲህ አድማጫችን ደቻሳ እንደጠየከን፣ እነዚህ ሁለት ጥቅሶች በጣም እርስ በርሳቸው የሚጣሉ ወይም የማይስማሙ ተቃራኒ ይመስላሉ። ጳውሎስ በኤፌሶን ምዕራፍ ሁለት ላይ ጸጋው በእምነት ነው ያዳናችሁ እና ከራሳችሁ አይደለም፣ ማንም እንዳይመካ በጸጋ ነው መዳን ያለው ብሎ ሲናገር፣ ያዕቆብ ደግሞ በእሱ በተቃራኒ ሰው በእምነት ብቻ አይድንም። ምክንያቱም በስራም እንዲጸድቅ እነዚህ ምሳሌዎች የጠቀሳቸው ምሳሌዎች አሉ እነዚህ ምሳሌዎች ያንን ያሳያሉ ብሎ ሲናገር፣ እንዴ ጳውሎስ በእምነት ብቻ ይላል፣ ያዕቆብ በስራም ደግሞ ይላል። ስለዚህ እነዚህ ሁለቱ እንዴት ሊስማሙ ይችላሉ የሚል ጥያቄ ነውና፣ ብዙ ሰዎች እነዚህን ጥቅሶች በተለይ ያዕቆብንና ጳውሎስን በሚመለከቱበት ጊዜ እርስ በርሳቸው የሚቃረኑ ይመስላቸዋል። እንኳን በጣም በመጽሐፍ ቅዱስ በስነ መለኮት ትምህርት ያልገፋ ሰውና በዛ እንኳን የገፉ ትልልቅ ቴዎሎጂስቶች ወይም የሥነ መለኮት ተመራማሪዎች እንኳን ያዕቆብና ጳውሎስን ለማስታረቅ በጣም ብዙ ጥረት ያደርጋሉ። የሚቃረኑም መስለው ይታያቸዋል። ብዙ ውዝግብም ደግሞ በዚህ ረገድ ይነሳልና፣ እንደውም በጣም ታዋቂው የእምነት ሰው የሆነው ማርቲን ሉተር ያዕቆብን መልእክት ባየ ጊዜ በጣም ነው የደነገጠው። ምክንያቱም እሱ በስራ ለመጽደቅ ብዙ ሙከራዎች ያደርግ ነበር። ነገር ግን በጣም ድካም ብቻ ነው ያተረፈው፣ ከ በራሱ ስራ ለመጽደቅ አልቻለም። ነገር ግን በሮሜ ምዕራፍ አንድ ቁጥር 16ና 17 ላይ ጻድቅ በእምነት ይድናል በእምነት ብቻ የሚለውን ባየ ጊዜ ልቡ አረፈለት፣ ደስታ ተሰማው። ከእግዚአብሔር ጋር እርቅ አደረገና እና ይህንን መስማማት ካደረገ በኋላ ወደ መጨረሻ መጽሐፍ ቅዱስን ሲያነብ ሲተረጉም ያዕቆብን አገኘ እና ያዕቆብ ደግሞ ከሥራ የተለየች እምነት የሞተች ናት ብሎ ጽፏል። እንዴ ነችና እንዴት ስራም የእኛ ስራ እኮ ሊገባ አይችልም። የእኛ ስራ ኮ ምንም አስተዋጽኦ ሊያደርግ አይችልም። እምነት ብቻ ነው። ጌታ ኮ እንዲሁ በእምነት ነው ያዳነን። ስለዚህ የእኛ ስራ ዋጋ የለውም። እንዴት ያዕቆብ ይሄንን ይላል ብሎ በጣም ነው የያዕቆብን መልእክት የተቃወመው። እንደውም በጽሁፉ ላይ ምን ብሎ ተናግሯል? ማርቲን ሉተር የያዕቆብ መልእክት ገለባ ነው አለ። የያዕቆብ መልእክት ገለባ ነው ወይም ደግሞ ምንም ሚዛን የሚደፋ አይደለም። ልክ አይደለም። ሰው በእምነት ብቻ ነው እንጂ እንዴት በስራ በስራም ደግሞ ትጸድቃላችሁ የሚል ትምህርት እንዴት ይጽፋል ብሎ በጣም የያዕቆብን መልእክት ይቃወም እንደነበረ ከታሪክ እንመለከታለን። እና የብዙ ሰዎችም ችግር ይሄ ነው። እምነትና ስራ እንዴት ነው የሚገናኙት? እንዴት ነው አብረው የሚሄዱት? ወይም ደግሞ እንዴት ነው እርስ በርሳቸው ተስማምተው የሚጓዙት የሚለው ጥያቄ መልስ ለመስጠት በጣም ብዙ ጊዜ ሰዎች ይቸግራቸዋል። ግን ያዕቆብን ስንመለከት በስራችን እንጸድቃለን፣ በራሳችን ስራ እንጸድቃለን የሚል አስተሳሰብ እንዳለው ተደርጎ ይታይ እንጂ ያዕቆብ አስተሳሰብ ያ እንዳልሆነ በደንብ ቦታውን ሄደን በምናነብበት ጊዜ በደንብ አድርገን ማስተዋል እንችላለን። ለምሳሌ አብርሃምን ይጠቅሳል በያዕቆብ ምዕራፍ ሁለት ቁጥር 21 ላይ አብርሃም አባታችን አብርሃም ልጁን ይስሐቅን በመሰቢያ ባቀረበ ጊዜ በስራ የጸደቀ አይደለምን ብሎ ይጠይቃል። አይደለምን ብሎ ይጠይቃል። እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ መለከታለህ ብሎ ይናገራል። እና እያንዳንዳቸውን እነዚህ የጠቀሳቸውን ሰዎች ከስራ ጋራ እምነትን ከስራ ጋራ አጣምረው ገልጸዋል ብሎ የጠቀሳቸውን የእምነት ሰዎች በምንመለከትበት ጊዜ ያዕቆብ ሊል ያሰበውን ነገር ለመረዳት እንችላለን። ለምሳሌ አብርሃም አብርሃም ጣዖት በሚያመልኩ ቤተሰቦቹ መካከል ሲኖር ነበረ እና እሱ ብቻ እግዚአብሔርን እያመለከ እነዛ ቤተሰቦቹ ዘመዶቹ በሙሉ አባቱ ጨምሮ ሁሉም ጣዖት አምላኪዎች ሆነው ባሉበት፣ እግዚአብሔር ወደ እሱ መጣ። አብርሃም አለው፣ ተነስተ ከቤተሰቦች ከነዚህ ከዘመዶች ተለይተ እኔ ወደ ማሳየ ሀገር ሂድ አለው። ውጣ አለው። የዚህን ጊዜ አብርሃም ተነሳ ወዴት እንደሚሄድ ስፍራውን ቦታውን የሚያመራበትን ጉዞ መስመር እግዚአብሔር አልነገረውም። በቃ ተነስተህ ውጣ ሲለው አብርሃም ምንም አላመነታም። የሚይዘውን ጓዙን ይዞ ተነስቶ ወጣ። እንደገና የእሱ ደግሞ የወንድሙ ልጅ ሎጥ የሚባል ከአብርሃም ጋር ተነስቼ አብሬ ሄዳለሁ ብሎ ተከተለውና ሁለቱ ወጡ እና አብርሃም አሁን እግዚአብሔር እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት ተብሎ ተጽፎለታል። ለምን እግዚአብሔር ተነስተ ከዘመዶች ተለይተ ውጣ ባለው ጊዜ አብርሃም ተነስቶ ከዘመዶቹ ተለይቶ ወጣ። አሁን እዚህ ጋ ማየት ያለብን ትልቅ ነገር አብርሃም እምነቱን የገለጸበትን ስራ እንመለከታለን ማለት ነው። አብርሃም ተነስተ ከቤተሰቦች ተለይተ ውጣ ሲለው እግዚአብሔር ጌታ ሆይ እኔ አምናሃለሁ፣ ግን አልወጣም አልወጣም፣ አልታዘዝህም ብሎ ቁጭ ቢል ኖሮ አምናሃ አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ተብሎ ሊጻፍ ይችላልን? በምንም አይነት ሊጻፍ አይችልም። ምክንያቱም አፈረሰው። በቃ አልታዘዝም በማለቱ እግዚአብሔር ስራ ወይም አድርግ ያለውን ነገር ባለማድረጉ ምክንያት እምነቱን እንዳፈረሰ እንመለከታለን። በአብርሃም ሕይወት ውስጥ እጅግ በጣም ከባድ የነበረው ደግሞ ለብዙ መቶ ዓመታት ለብዙ ዓመታት ያው በመቶ የሚቆጠር እድሜው መቶ ምናምን ከሆነ መቶ ዓመት ከሆነው በኋላ ተስፋ በቆረጠ ጊዜ እግዚአብሔር ልጅ ሰጠው፣ ይስሐቅን ወለደ። ከዛ እጅግ በጣም አብርሃም ተደሰተ፣ ዘሩን ተካ። ስለዚህ ወራሽ አገኘ። አይኑ ተስፋው አንድ ልጁ ይስሐቅ ነበረ። ነገር ግን እግዚአብሔር ይፈትነው ዘንድ ይላል መጽሐፍ ቅዱስ አብርሃም አብርሃም አለው። የምትወደውን አንድ ልጅህን ይዘህ ወደ ሞሪያም ተራራ ላይ ሂድ፣ በዛም መሥዋዕት አድርገህ አቅርብልኝ አለው። እቴ ይሄ በጣም ከባድ ነገር ነው። አብርሃም በልጁ ዘር እንደተተካለት፣ በልጁ አማካኝነት የእሱ ዘር እንደቀጠለ ያቃል። እግዚአብሔር ይህንን ተስፋ ከብዙ መቃተት በኋላ እንደሰጠውና የአይን ማረፊያ ልጅ እንዳገኘ ከመጽሐፍ ቅዱስ እንመለከታለን። እንግዲህ አንድ ልጁን ይህንን ልጅህን ደግሞ ሰዋልኝ፣ በቃ ግደለው፣ እረደው፣ ወስደህ መሥዋዕት አድርግልኝ ብሎ እግዚአብሔር ሲጠይቀው አብርሃም ኖ ዴ በምንም አይነት ይሄንንማ አላረግም፣ አልታዘዝም እንደዚህ አይነት ስራማ አልሰራም ብሎ ወደ ኋላ አላፈገፈገም። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። ልጁን ይስሐቅን ይዞ ወደዛ ወደ መሠዊያ ቦታ ወደ ተራራው እንደተጓዘ እንመለከታለን እና ይህንን በህብራውያን መጽሐፍ ጳውሎስ ራሱ ሲገልጸው አብርሃም ዘር የሚተካለት በልጁ በይስሐቅ እንደሆነ ቢያቅም እግዚአብሔር ይህን ልጅ ሰዋልኝ ሲለው ቢሞትም እንኳን ቢሞትም እንኳን ቢሰዋም እንኳን እግዚአብሔር መንገድ እንዳለው፣ ምክንያቱም እኔ ከምድር አሸዋ ከሰማይ ከዋክብት በላይ ዘርህን አበዛለሁ ብሎ ቃል ገብቷልና እግዚአብሔር የሚሳነው ነገር የለም፣ ልጁ ቢሞትም እንኳን እሱ ዘሬን እንደሚያበዛ አውቃለሁ የሚል ጽኑ እምነት ስለነበረው ምንም ሳያመነታ ልጁን ይዞ ወደ ሞርያም ተራራ እንደተጓዘ እንመለከታለን። እና ልጁ ደግሞ ጠየቀ። ትንሽ መንገድ እንደሄዱ አባባ አለው። እንግዲህ የመሥዋዕቱን እንጨት ይዘናል፣ ይኸው እንጨቱን ይዘናል፣ እሳቱንም ይዘናል፣ ማቃጠያውን የሚሰዋውን በግ የት አለ ብሎ ጠየቀ። አብርሃም የዚህን ጊዜ ምን ብሎ መለሰ? እግዚአብሔር ያዘጋጃል፣ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለ። ስለዚህ አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት እና ልጁን ወደዛ መሰዊያ ቦታ ወሰደ። መሰዊያውን ሰራ፣ እንደገና ደግሞ እንጨቱን ረበረበ፣ እሳቱን አዘጋጀ፣ ልጁን በተረበረበው እንጨት ላይ አሰረ። ከዛ ቢላዋውን አንስቶ እንግዲህ ሰዋ ብሎታል። እግዚአብሔር መንገድ አለው፣ አምነዋለሁ። ልጁ ቢሞት እንኳን ቢሰዋ እንኳን እግዚአብሔርን አምናለሁ ብሎ ያንን ቢላዋ ከፍ አድርጎ ልጁን ለመቁረጥ እንዳነሳ ነው የምንመለከተው። የዚህን ጊዜ ነው እግዚአብሔር ከሰማይ አብርሃም፣ አብርሃም፣ አብርሃም፣ በልጁ ላይ አንዳች ነገር አታድርግ፣ አንተ ለእኔ ታማኝ መሆንህን አይቻለሁና አይቻለሁና ስለዚህ ልጁን መስዋዕት አታድርግ አለው አብርሃምም አይኑን አንስቶ ተመለከተ በቁጥቋጦች መካከል አንድ በግ እዛ በቀንዱ ተይዞ አየ ስለዚህ ያንን ውሰድና በልጁ ምትክ በጉን መስዋዕት አድርግ ብሎ እግዚአብሔር ልጁን ይስሐቅን እንዲተውና በጉን መስዋዕት እንዲያደርግ አደረገ አብርሃም መጀመሪያም አምኗል ምንድን ያመነው ይስሐቅ በጠየቀው ጊዜ የመስዋዕቱ በግ ወዴት አለ ባለው ጊዜ የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ አመነ። ስለዚህ አብርሃም አልሰዋም፣ አላደርግም፣ አልታዘዝም አላለም። በመታዘዝና እግዚአብሔር አድርግ ያለውን ነገር በመስራት በስራው እምነቱን ገለጸ። እንግዲህ እምነት ከስራ ተለይታ ብቻዋን ልትቆም እንደማትችል እነዚህ ምሳሌዎች ያስረዱናል። ስለዚህ እምነት ሁል ጊዜ የሚገለጸው በስራ ነው በተግባር ነው። ስለዚህ ከእምነት በስራ የሚገለጽ እንደሆነ በቁጥር 25 ላይ በዚህ በያዕቆብ፣ እንዲሁም ጋለሞታይቱ ረሃብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደች ጊዜ በስራ አልጸደቀችምን እያለ የሚገልጽልን ይሄ ነው እንግዲህ ዋናው ነገር መገንዘብ የሚኖርብን ምንድን ነው? እነዚህን ሰዎች ያጸደቃቸው ወይም እነዚህን ሰዎች ያዳናቸው የሰሩት ስራ ሳይሆን ያንን ስራ ለመስራት ያመኑበት እምነት ነው ያዳናቸው። እምነት የሚገለጸው እንዲሁ በአየር ላይ በቃ አምናለው አምናለው ብለን ቁጭ በማለት ሳይሆን እምነታችንን በተግባር በመታዘዝ መግለጽ እንዳለብን ሁለቱ ሊነጣጠሉ የማይችሉ ነገሮች እንደሆኑ ይናገራል። ቁጥር ሀያ ላይ ያለውን አነባዋለሁኝ በያዕቆብ መጽሐፍ ላይ ቁጥር ሀያ ላይ ያለውን አነባለሁ። አንተ ከንቱ ሰው ከእምነት እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ብሎ ይጠይቃል። እንግዲህ እግዚአብሔር አንድ እንደሆነ አንተም ታምናለህ። መልካም ታደርጋለህ። አጋንንትም ደግሞ ያምናሉ፣ ይንቀጠቀጣሉ። አየህ እንግዲህ ልዩነቱ ምንድን ነው? አጋንንትም እግዚአብሔር አምላክ መሆኑን ፈጣሪ መሆኑን ያምናሉ እኮ ነገር ግን አይታዘዙም። ነገር ግን እምነታቸውን በተግባር አይገልጹም። ተቃራኒ ነው የሚያደርጉት። እግዚአብሔርን ነው የሚቃወሙት። ስለዚህ ሰው አምናለው በሚልበት ጊዜ፣ እግዚአብሔርን አምናለው በሚልበት ጊዜ በስራው እምነቱን ሊገልጽ እንደሚገባው ነገር ግን አምናለው ብሎ ያለማመን ተግባር እየሰራ አምናለው ቢል ትርጉም የሌለው ወይም የሞተ እንደሆነ ያዕቆብ ይሄንን ያስረዳል። ስለዚህ በዚህ መንገድ ነው የያዕቆብን መልእክት ልንረዳ የሚያስፈልገው እንጂ ያዕቆብ ስራ ስሩ ወይም ደግሞ በምትሰሩት ስራ እየተቆጠረላችሁ እየተቆጠረላችሁ ስራችሁ ነው ወደ ሰማይ የሚያገባችሁ የሚል አስተሳሰብ የለውም። ይሄ አስተሳሰብ በኋላ ላይ የመጣ የተሳሳተ አስተሳሰብ ነው። ሰዎች በመመጽወት ሰዎችን በመርዳት ወይም ደግሞ ሰዎችን በማብላት በማጠጣት መልካም ነገር በማድረግ እነዚህ ነገሮች ተቆጥረውልን ሰማይ እንገባለን ብለው እነዚህን ስራ በመስራት ሰማይ ለመግባት በእግዚአብሔር ፊት ዋጋ ሲያስቀምጡ እንመለከታለን። ይሄ ትክክል አይደለም። ነገር ግን እግዚአብሔርን አምናለው ስንል ሙሉ ለሙሉ በእሱ ላይ በማረፍ እና እሱ ራሱ አድርጎ ያለንን ነገር እምነታችንን የሚገልጸውን ስራ በመስራት እንደሆነ ሁለቱ ሊነጣጠሉ እንደማይችሉ ለማስረዳት ነው። እንግዲህ የበለጠ አድማጫችን ደቻሳ የበለጠ አንተ ስታነበውና ይህን ደጋግመህ ስትመለከተው የበለጠ ግልጽ እንደሚሆንልህ እናምናለን። ወደ የሚቀጥለው ጥያቄ እናመራለን። የሚቀጥለው ጥያቄ አሁንም ከወንድማችን ደቻሳ የመጣ ነው። በራ ዮሐንስ ምዕራፍ 12 ቁጥር 9 ላይ ያለውን ነው አንስቶ ጥያቄ የጠየቀን እና እዛ ጋ በራ ዮሐንስ ምዕራፍ 12 ቁጥር 9 ላይ የተገለጸው ስለ ዳቢሎስ ሰይጣን የሚናገር ክፍል አለ። እና ራ 12 ቁጥር 9 እንደዚህ ይላል። ምን ይላል? ዓለምን ሁሉ የሚያስተው ዳቢሎስና ሰይጣን የተባለው ታላቁ ዘንዶ እርሱም የቀድሞ እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል እና እዚህ ጋር ሰይጣን በሁለት አይነት ነገሮች በሁለት መልክ ተገልጿል። አንደኛው ምን ይላል ታላቁ ዘንዶ ይላል እና ከዛ ደግሞ የቀድሞ እባብ ደግሞ ተብሎ ተጠቅሷል። ታላቁ ዘንዶ፣ የቀድሞ እባብ እና እነዚህ መጠሪያዎቹ ምንድን ነው የሚገልጹት? ወይም ምንድን ነው የሚያመለክቱት? የሚል ጥያቄ ነው ያቀረበልን። እንግዲህ በዚህ በራ ዮሐንስ ምዕራፍ 12 ላይ ከላይ ጀምሮ በምንመለከትበት ጊዜ በሰማይ ጦርነት እንደሆነ ይናገራል እና ከቁጥር 3 ላይ ሄደን ስናይ ሌላም ምልክት በሰማይ ታየ እንሆም ታላቅ ቀይ ዘንዶ ሰባት ራሶችና አስር ቀንዶች ነበሩት። በራሱም ላይ የሰባት ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶውን እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኑን እንዲበላ ልትወልድ ባለችው ሴት ፊት ቆመ ይላል እና ሴቲቱም ወለደች የወለደችውም ልጅ ወንድ ልጅ ወለደች። ልጁም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱ ሺህ ከሁለት መቶ ስልሳ ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደነበረው ስፍራ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲህ በሰማይ ስፍራ አልተገኘለትም። ዓለምን ሁሉ የሚያስተው ዲያብሎስ፣ ሰይጣን የሚባለው ታላቁ ዘንዶ፣ እርሱም የቀድሞ እባብ ተጣለ፣ ወደ ምድርም ተጣለ። መላእክቱም ከእርሱ ጋራ ተጣሉ። ይላል እና እንግዲህ ይሄ ዘንዶ የተባለው መጽሐፍ ቅዱስ ደስ የሚለው ነገር አንደኛው ክፍል ከሌላው ክፍል ጋር በመዛመድ ትርጉም በደንብ ትርጉም እንድናገኝ ይረዳናል ማለት ነው እና የቀድሞ እባብ ተብሏል። አሁን ዘንዶ አሁን ዘንዶ ሆኖ እንመለከተዋለን እና መጽሐፍ ቅዱስ የቀድሞ እባብ ብሎ ደግሞ ሲናገረን ወደ ዘፍጥረት ምዕራፍ ሶስት ነው የሚወስደን። እና በዘፍጥረት ምዕራፍ ሶስት ላይ ሄደን በምንመለከትበት ጊዜ እባብም እግዚአብሔር ከፈጠረው ፍጥረት ሁሉ ተንኮለኛ ነበረ ይላል። እባቡም ወደ ሴቲቱ መጦ ሴቲቱን ጠየቃት እግዚአብሔር ከዚህ ሁሉ ከየደንገነት ካለው ዛፍ ትበሉ ዘንድ ፈቅዶላችኋልን? ብሎን የጠየቃት እና ሴቲቱም ደግሞ አዎ ሁሉን እንድንበላ ፈቅዶልናል። ነገር ግን በገነት መካከል ካለችው ዛፍ አትብሉ፣ ከእሷ በበላችሁ ጊዜ ሞትን ትሞታላችሁ ብሎናል ብላ እንደነገረችው ከዛ በኋላ ሐሰት እንደተናገረ ከፍተኛ ሐሰት። ያ ሐሰት ምንድን ነው የሚለው? ኖኖ ኖኖ፣ አትሞቱም ምክንያቱም ከሱ በበላችሁ ቀን ዓይናችሁ እንደሚከፈት ክፉና ደጉን መለየት እንደምትችሉ እና እንደ እግዚአብሔር እንደምትሆኑ ስለሚያቅ ነው እግዚአብሔር የከለከላችሁ ብሎ ይህንን ተንኮል ወይም ሐሰት እንደተናገራትና ሴቲቱም ወደ ፍሬው ተመለከተች፣ ለመብላትም የሚያስጎመጅ መሆኑን አየች። ከዛ ወሰደችና በላች፣ ለባሏም ሰጠችው። ሁለቱም ደግሞ እርቃናቸውን እንደቀሩ መጽሐፍ ቅዱስ ይነግረናል። እና ሁለቱን ክፍል ነው የሚያዛምድልን መጽሐፍ ቅዱስ የመጀመሪያውን አባቶቻችንን አዳምና ሔዋንን ያሳተው እዛ ጋር ማን ተብሎ ነው የተጠቀሰው? እባብ ተብሎ ነው የተጠቀሰው። አሁን ደግሞ በሰማይ ሰልፍ ያስነሳውና የሰማይ ከዋክብቶችን ወይም መልአክቶችን አንድ ሶስተኛዎቹን አስቶ ወደ ምድር የጣላቸው ደግሞ ዘንዶ ተብሏል እና እነዚህ ሁለቱ እንስሳቶች ስንመለከታቸው እባብ አነስ ያለ ነገር ግን መርዛማ ነው። አነስ ብሎ ቀጠን ብሎ የሚዝለገለግ መርዛማ ፍጡር እና አሁን ማንም ሰው እባብ ባየ ጊዜ በጣም ነው የሚዘገን ነውና ከዛ ቦታ የሚሸሸው እና ወይም ደግሞ ያንን እባብ ቶሎ ለማስወገድ መረባረብ ወደ መረባረብ ይሄዳል። እባብ እባብ እባብ መጣ ተብሎ ሰው ሁሉ ወደዛ እሱን ለማጥፋት ቶሎ እርምጃ ለመውሰድ ይፈልጋል። ምክንያቱም ዝም ከተባለ አደጋ ያደርሳል። መርዝ አለው፣ ኃይለኛ መርዝ አለው፣ ሰውን ይገላል። እና አነስ ያለ ወይም ቀጠን ያለ ሆኖ ነው የምናየው ዘንዶ የሚባለው ፍጡር ደግሞ በጣም ትልቅ እባብ ማለት ነው። በጣም ወፍራም፣ በጣም እርዝማኔው ብዙ ሜትር እርዝማኔ ያለው እና ጥርስ ያለው ኃይለኛ ጥርስ። በመርዝ ብቻ አይደለም የሚነድፈው እሱ ጥርሶችም አሉት እና አንዳንድ ጊዜ እንስሳቶች ላይ ተጠምጥሞ በመጭመቅ ብቻ አፍኖ ይገላቸዋል እና ከዛ በኋላ ይውጣል አፉን ከፍቶ በጣም ትልልቅ አራዊቶችን ማዋጥ የሚችል አውሬ ነው። በጣም ኃይለኛ አስፈሪ ነው እና ዘንዶ ከታየ ሰው በጣም በዛ አካባቢ መገኘት ከባድ ነው እና ብዙ ጥፋት ሊያመጣ የሚችል ነው እና እነዚህ ሁለቱም አንድ አይነት በደረት የሚሳቡ እንስሳቶች ናቸው እና ይሄ አሁን ዘንዶና እባብ ተብለው ሁለቱም የተጠቀሱት መርዛማ ናቸው። በደረታቸው የሚሳቡ ናቸው። በጣም ተንኮለኞችና ኃይለኛ እንስሳቶች ናቸው። ስለዚህ ሴጣን በእነዚህ በሁለቱ ነው የተመሰለው እና ያም ዝልግልግ እያለ የሚሄድ እባብ የተባለው በመጠኑ አነስ ቢልም ከዚህ ከዘንዶ ግን መርዛማ ነው እና ገዳይ ነው። ይሄኛውም በጣም ወፍራምና ረጅም ሆኖ የመጣውም ዘንዶ እንደዚሁ ገዳይ ነው እና ስለዚህ ይሄ የሚያሳየው ምንድን ነው? የሰይጣንን የመርዛማነት ነው የሚያሳየው። እና ጉዳዩ ግን ሁለቱ ተመልከቱ። ያኛው ሰዎችን ነው አሳስቶ ከኤደን ገነት እንዲወጡ ኃጢአት ሰርተው ከእግዚአብሔር ጋር እንዲጣሉ ያደረጋቸው። ዘንዶ የተባለው ላይ ግን ስንመጣ ሴራው ከባድ ነው። ሰዎችን አይደለም ፍጹም ሆነው የተፈጠሩትን በሰማይ ደግሞ ፍጹማን የሆኑትን እና ለመሳሳት የማይችሉ የሚመስሉትን እነዛ መልአክቶች አሳታቸውና ከሰማይ ወደ ምድር እንዲወርዱ አደረገ እና የሴራውን ክብደት ነው በዘንዶ የተመሰለው። ያኛውም ደግሞ በእባብ የተመሰለው ያው መርዝ ነው፣ ገዳይ ነው እና በእባብ የተመሰለውም ደግሞ ሰዎችን ያሳሳተበትን ማሳሳት ሴራውን በሚመለከት ግዝፈታቸውን የሚያሳይ ነው እና ያኛውም ቢሆን ቀላል አይደለም። ትንሽም ቢመስል እባቡ በጣም መርዘኛና ገዳይ ነው። ያው ዞሮ ዞሮ የሚገል ነው እና ይህም ዘንዶም በጣም ትልቅ ቢመስልም እሱም ደግሞ ያው ገዳይ ነው እና ስለዚህ ሁለቱም የሰይጣንን ክፉነት እና መርዛማኝነት የሚያሳይ እንደሆነ እንመለከታለን። እንግዲህ ወንድማችን ለቻሳ ከሰጠህን ጥያቄ ለዛሬ እንግዲህ እነዚህን ሁለቱን ተመልክተናል። በሚቀጥለው ጊዜ ሌሎችን ደግሞ ያልዳሰስናቸውን ጥያቄዎች ይዘን እንመጣለን። ጊዜ ስለገደበን እዚህ ላይ ልናቆም እንገደዳለን። አድማጮቻችን፣ በተለየ ሁኔታ ብዙ ጥያቄ ቢኖራችሁ በመጽሐፍ ቅዱስ ውስጥ ያልገባችሁ ያልተረዳችሁት ነገር ቢኖር እኛ አይደለንም መልስ የምንሰጥ የእግዚአብሔር መንፈስ ነው። ላላችሁ ጥያቄ በመልእክት ሳጥን ቁጥራችን 145 በስልክ ቁጥራችን 0910 828182 ላይ ብትጽፉልን የጥያቄዎቻችሁን መልስ ይዘን በሚቀጥሉት ፕሮግራሞች ይዘን እንደምንቀርብ ቃል እንገባለን። እስከዛው የእግዚአብሔር ጸጋና ፍቅር፣ ቸርነት ከሁላችሁ ጋር እንዲሆን ጸሎታችንና ምኞታችን ነው። ደናውን